የኢትዮጵያ ብሔራዊ ምርጫ ቦርድ የቆረጠው የምርጫ ቀን እንዲተላለፍ በአብላጫ ድምፅ መስማማቱን የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቀዋል። ባለፈው አርብ በተካሄደው የምክር ቤቱ ስብሰባ ላይ ከሐምሳ ያላነሱ ፓርቲዎች መሳተፋቸውን መለስካቸው አማሃ ዘግቧል። ገዢውን ፓርቲ ጨምሮ በርካታ የፖለቲካ ፓርቲዎች የሚሳተፉበት ነው። ይህ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ወደ መለስካቸው ዘገባ እንለፍ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የካቲት ስድስት ቀን ሁለት ሺ አስራ ሁለት ዓ.ም ከትናንት በስቲያ ባደረገው ስብሰባ ቀደም ሲል የካቲት አምስት ቀን ሁለት ሺ አስራ ሁለት ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውን የምርጫ የጊዜ ሰሌዳ እንዲተላለፍ በአብላጫ ድምፅ ወሰነ። ገዢውን ፓርቲ ጨምሮ በኢትዮጵያ የሚገኙ የፖለቲካ ፓርቲዎች የሚሳተፉበት ይህ የጋራ ምክር ቤት ባካሄደው በዚህ ስብሰባ ከአምሳ ያላነሱ ፓርቲዎች ተሳትፈውበታል። በ2012 አገር አቀፍ ምርጫ ላይ ሐሳባቸውን በጽሑፍ እንዲያቀርቡ የምክር ቤቱ አመራር ባዘጋጀው መሠረት አቶ መለስ አለሙ የብልጽግና ፓርቲ ጽሕፈት ቤት ምክትል ኃላፊ አቶ አላምረው ይርዳው ከአገው ብሔራዊ ሸንጎና አቶ ይልቃል ጌትነት ከኢትዮጵያ አገራዊ ንቅናቄ ሐሳባቸውን አቅርበዋል በምክር ቤቱ እምነት በአቅራቢዎቹ አማካኝነት የሁሉንም ፓርቲዎች አቋም ማንጸባረቅ ተችሏል በተካሄደው ውይይት ማጠቃለያ ግን የተነሱት ሐሳቦች ሁሉ በሁለት አቅጣጫ ተሰብስበው ምርጫው ይራዘም ወይም ምርጫው በቦርዱ በተያያዘለት እቅድ መሠረት ይካሄድ በሚሉት ሁለት ሐሳቦች ድምፅ ተሰጥቷል። በዚህም መሠረት አርባ አንድ ፓርቲዎች ይተላለፍ ሲሉ የገዢውን ፓርቲ ጨምሮ ስድስት ፓርቲዎች ምርጫው በወጣው የጊዜ ሰሌዳ መሠረት እንዲካሄድ ድምፃቸውን ሰጥተዋል። አምስት ፓርቲዎች ድምፃቸውን ለሁለቱም ሐሳቦች አልሰጡም። ይህ የፓርቲዎች ውሳኔ ለሚመለከታቸው የመንግሥት አካላት እንደሚደርስም የምክር ቤቱ መሪዎች ገልጸዋል። ቪኦኤ ይህ የፓርቲዎች ውሳኔ በምርጫ ቦርድ ይፋ መርሃ ግብር ላይ ምን አንድምታ አለው የሚለውን ጥያቄ ለቦርዱ ምክትል ሰብሳቢ ለአቶ ውብሸት አየለ አቅርቧል። በቡድን በቡድን እያደረግን ፖለቲካ ፓርቲዎችን ሁለት ጊዜ ነው ሶስት ጊዜ አወያይተናል፣ በጊዜ ሰሌዳው ላይ። ከዛ በኋላ ደግሞ አሁን ያየኸውን ስብስብ እንዳለ ሙሉውን የጋራ ምክር ቤት አባላቶችን በሙሉ ሰብስበን አወያይተን እዚያ ሌሎችም የባለድርሻ አካላቶችን አወያይተን የራሳችንን የመጨረሻ የጊዜ ሰሌዳ በአደባባይ አውጥተን አውጀናል። ስለዚህ እኛ ላይ ከመጀመሪያውም ሲጀመር ይህንን የጊዜ ሰሌዳ ለመቀየር ሳይሆን ነሐሴ እስከሚደርስ ድረስ ፖለቲካ ፓርቲዎች አሁን ፖለቲካ ፓርቲዎች ብዬ ስል ተፎካካሪውንም ገዥውንም ነው። እነሱ አሁን እንደሚያደርጉት ውይይታቸው ጠንክሮ ያ ደግሞ አንድ ደረጃ ላይ ደርሶ ፓርላማ ሄዶ ፓርላማው ተቀብሎት የለም ምርጫ ቦርድ ይህንን ነገር በዚህ ጊዜ አትፈጽም፣ የምትፈጽምበት ጊዜ ይሄ ሆኗል ካለ ተተዋጣላቸው። እኛ በእኛ በኩል መንገድ ላይ የምንቆምበት ነገር የለም፣ መንገድ ላይ አንቆምም። የመጨረሻ ውሳኔውን ከሚመለከተው አካል ማለት ከምክር ቤቱ ከፓርላማው ከመጣም እኛ ተጠሪነታችን ለፓርላማው ስለሆነ በዛ መሰረት ነው የምንሄደው። ግን የፖለቲካ ፓርቲዎች ለፓርላማ የሕግ ረቂቄ ማቅረብ መብት አላቸው። እንግዲህ የመነጋገር የመስማማት ነገር ነው። እውነት ለመናገር እነሱ እና ያው እንዳ ይሄው ገዥውን ፓርቲ በአንድ ጣራ ስር ሆነው እየተወያዩ ነው። እዛ በዛሬው ቀን እና ይሄ ገዢው ፓርቲው ከገዛው እና ገዢው ፓርቲው ደግሞ በሚኒስትሮች ምክር ቤት በኩል ወይም እንደዚህ አለው መንገድ መንገድ መንገድ ይኖረው ይሆናል። ግን እኔ እሱንም የማማከር እሱም ላይ ሀሳብ የመስጠት ኃላፊነት የለብኝም እንደምታውቀው። ስለዚህ እሱ የእነሱ የቤት ስራ ይሁን። ግን እነሱ የቤት ስራቸውን ጥንቅቅ አድርገው ተተዋጣላቸው የሚመለከተውንና የሚገባውን ነገር ካደረገ እኛም የሚገባውን ለማድረግ ዝግጁ ነው። ምክር ቤቱ ባካሄደው ስብሰባ ላይ አንዳንድ ፓርቲዎች ይህንን የጊዜ ሰሌዳም ሆነ ሌሎች በአዲሱ የኢትዮጵያ ብሔራዊ ምርጫ ቦርድ የተከናወኑ ስራዎችን ነቅፈዋል። እንዲያውም ቦርዱ የብልጽግና ፓርቲ ደጋፊ እንደሆነ የሚጠቁም ክስ ሰንዝረዋል። ከእነዚህ አንዱ የመላው የኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ ዘርዘር አድርገው አብራርተዋል። ይህ መድረክ እኮ ዛሬ እንድንነጋገርበት የተደረገው በጊዜ ሰሌዳው ላይ ተነጋግራችሁ አምጡ ነበር የተባለው ከመነጋገራችን በፊት ትላንትና ጸደቀ። ምንድን ነው የዚህ ቤት ሚናው? ምንድን ነው የምርጫው ትርጉም? ራሱ ምርጫው ኮ ከወዲሁ ፉርሽ እየሆነ ነው። ለምን እንደባበቃለን? በክረምት ተደረገ፣ በፀሐይ ተደረገ። ምርጫ ቦርድ አስፈጻሚዎቹንና እንደዛ ሌብነት የለመዱ አስፈጻሚዎችን ሳይቀይር የጊዜ ሰሌዳ አውጥቶ አስፈጽማለሁ ሲል ምን ማለት ነው? ይህን ማየት አለብን። በሁለተኛ ደረጃ ፓርቲዎቹን በአጠቃላይ በወርዱ እየገፋን ያለው ቅድም እዚህ አካባቢ ተነስቷል። ውክልናውን እያረጋገጠ ነው፣ በወርዱ የብልጽግናው ወኪል መሆኑን እያረጋገጠ ነው። ይሄን በትክክል ልንታገለው የሚገባ ነገር ስለሆነ ምክር ቤቶቹም አመራሮቹም እኛ የምክር ቤት አባላትም ዝም ብለን የምናልፈው ነገር ነው ብዬ አላምንም። የቦርዱ ምክትል ሰብሳቢ አቶ በሸታ አየለም በተለይ ስለ ምርጫ አስፈጻሚዎች ምልመላ አቶ ሙልጌታ አበበ በሰጡት መረጃ ላይ የቦርዱን ማብራሪያ ሰጥተዋል። በምርጫ ጣቢያና የምርጫ ክልሎች መረጃ ለማደራጀት እየሞከርነው ያለ አሁን ባለው ሁኔታ ዛሬ የምርጫ ቅልሎችንና የምርጫ ጣቢያዎችን የሚገልጽ ካርታ የለም። የምርጫ ጣቢያዎች የሚታወቁት በስምና በቁጥር ብቻ ነበር። ምርጫ ለማካሄድ አዳዲስ ምርጫ ጣቢያዎችን ለመክፈት እንዲሁም የሎጂስቲክና ለማድረግ አስቸጋሪ ሁኔታ ስላለ ይሄንን ለማደራጀት ስንል ወደ አንድ ሺህ አርባ የሚሆኑ የድሮ የምርጫ አስፈጻሚ ኃላፊዎችን አንድ ሺ አምሳ የቀድሞ ምርጫ አስተባባሪዎችን ለዚህ ለዳታ ኮሌክሽን እና ለሌሎች ስራዎች ለመጠቀም ወስነን ለዚህ ጉዳይ ለመጠቀም ወስነን ኢንፎርሜሽን እጃቸው ላይ ስላለ ያንን አድርገናል። ምርጫ ቦርድ አሁንም ለገዢው ፓርቲ የተለየ ድጋፍና አገልግሎት ይሰጣል ወይም ቦርዱ ገለልተኛ አይደለም የሚለውም አቶ ብሸት ምላሻቸውን ሰጥተዋል። ከሌላው ተመዝጋቢ የሚለያቸው እነኚህ ብልጽግናን ሪሶርስ አላቸው እና ዛሬ ብትመልሰ- አብታ አላቸው ዛሬ ብትመልሰው ይሄን አላሟላን ብትለው በሳምንት ወይ በ15 ቀን ወይም በወር ጨርሶት ይመጣል። ሌላው ሶስት ወር አራት ወር ቢፈጀው። ስለዚህ ይሄ በዚህ አይነት ሁኔታ በማለቁ ለነሱ የተለየ ነገር የተደረገ የሚመስል ነገር አለ እንጂ እውነት ለመናገር አሁን ያለነው ሰዎች እዛ ጋ ገለልተኛነቱን ለማስከበር ይሄድን ያለንበት መንገድ ከባድ ነው። ስለዚህ እንደው አሽከር የመሆን ምንም አቅምም የለንም። ሰውም የመሸከምም ትከሻ የለንም። ከስራችን ውጭ እና ከህጉ ውጭ የሚገዛንም የምንመራበት የሚል ምርጫ ቦርድ የ2012 ዓ ምት የሀገር አቀፍ ምርጫ ድምፅ መስጫለት ነሐሴ 23 ቀን 2012 ዓ ም እንዲሆን ይፋ ማድረጉ የሚታወስ ነው። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ you